የአሜሪካ ድምጽ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 24 2015 ዓ.ም ዝግጅታችን ጀመረ። ወደ ትግራይ ክልል የሚገባውን የእርዳታ መጨመር የእርዳታ መጠን እንዲጨምር ማስተባበር የተባበሩት መንግስታት ድርጅት ካከናወናቸው በተጠናቀቀው የአውሮፓውያኑ አቆጣጠር 2022 ዓ ም ካከናወናቸው ዋና ዋና ተግባራት አንዱ መሆኑን ድርጅቱ አስታወቀ። በሌላ በኩል በአማራ ክልል እርዳታ ፈላጊዎች ላይ በሚቀርበው መጠን ወይም በሚቀርበው የእርዳታ መጠን ላይ ምንም ለውጥ እንደሌለ ተገለጸ። አሁን ደረጃ ምንም እርዳታ እየቀረበ አይደለም። ያ በአገር አቀፍ ደረጃ በነበረው የእርዳታ መጠን መቀነስ ጋር ተያይዞ ከነበረው ሁኔታ ከመንፈስ በመንግስት በኩል ድጋፍ የሚሰጣቸውን ሰዎች ሁለት ጊዜ ብቻ አይደረሳቸው ሚኒማም አምስት ዞር ስድስት ዞር መቅረብ ነበረበት። ከአሁን ድረስ ለዚያውን ስምምነቱ ከተፈከረ በኋላም ከዛ በጭ የነበረው ሁኔታ የተለየ ነገር የአማራ ክልል የአደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ተወካይ ዳይሬክተር ጌቱ ምህረቱ ናቸው። ሙሉ ዘገባውን በአብይ ርዕስ ይዘንላችሁ እንመለሳለን። ሌሎች በርከት ያሉ ቅንብሮችም አሉን። በትግራይ ክልል በመቀለ ከተማ አንድ የግል ባንክ ዛሬ ስራ መጀመሩ ተገልጿል። የዚህንም ዘገባ ዝርዝር ይዘንላችሁ እንመለሳለን። ሌሎች በርከት ያሉ ቅንብሮችም አሉን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር፣ አበባየው ገበያው ደግሞ በየዌብና የማህበራዊ ገጽ ፕሮዲሰራችን ናት። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ቆያለን እናንተም አብራችሁን ቆዩ አሁን የምሽቱን ዋና ዋና የዓለም ዜናዎች እናሰማችሁ እንደምናመሻችሁ አድማጮች የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት በግል የንግድ ስራ ላይ የተሰማሩት ኢትዮጵያዊ አሜሪካዊ አቶ ተሺታ ቱፋ ባለፈው አርብ በአዲስ አበባ ቦሌ አውሮፕላን ጣቢያ በቁጥጥር ስር ውለው ትናንት መለቀቃቸውን ቤተሰቦቻቸው ለቪኦኤ ገልጸዋል። ሜትሮፖሊታን ትራንስፖርቴሽን ኔትወርክ የተባለ ኩባንያ ፕሬዝደንትና ዋና ስራ አስፈጻሚ የሆኑትን የአቶ ተሺታን እስር በተመለከተ ወንድማቸው አቶ ትቤሶ ቱፋ ከሚኒያፖሊስ ለቪኦኤ የኦሮምኛ ክፍል ባልደረባችን ለትዕግስት ገሜ በሰጡት ቃል ወንድማቸው እናታቸውን ለማስታመም ከእርሳቸው ቀደም ብለው ወደ ኢትዮጵያ ተጉዘው እንደነበረ ገልጸው ሁለቱም ዓርብ ዕለት ቦሌ አውሮፕላን ጣቢያ ከገቡ በኋላ ያጋጥማቸውን እንደሚከተለው አብራርተዋል። እዚያ ባለበት ሰዓት አክስቴ አረፈች። ለቅሶ ላይ ነበርን ለቅሶ ልክ ለቅሶ እንደተነሰን እናታችን ወደ ሽንፍን የወሰናት ሐኪም ቤት ተሽታ ከእናቴ ጋር ነበር። በዚህ ሰዓት ዓርብ ማሄጃችን ደረሰ። ወደ ኤርፖርት ሲሄድን ሁሉንም ሴኩሪቲ በፊት ለፊት ያሉትን ሴኩሪቲዎች አልፈን ዕቃችን ሁሉ ችነን፣ በቃ ኢሚግሬሽን ስደ ስንደርስ የእሱን ፓስፖርት እስካን ሲያደርጉት ቆይ ጠብቆን ብሎ ፓስፖርቱን ይዞ ወደ ሌላ ኤጀንት ሄደ። አርባ አምስት ደቂቃ ከቆሙን በኋላ መጥቶ የኔንም ፓስፖርት ተቀበሉኝ። ሁለት ሰዓት ተኩል እዛ ከቆምን በኋላ ሁለት ሰው ከሌላ ቦታ መጥቶ እሱን ይዞ ትደ ተሽታ ደውሎ በቃ ይዞን ወጥቷል። እኔ ከኤርፖርት ወጥቻለሁ ብሎ ደወለልኝ። ከዛም በኋላ እኔ ትንሽ ቆይቼ ደግሞ የእሱን ስልክ ልደውል ስልኩ ተዘግቷል። ኦልሬዲ በዛ ሰዓት ኦልሞስት ፍላይቱ ልነሳ ነው። እኔ የመጨረሻ ሰው ነኝ ፍላይት ውስጥ የገባሁት። እሱን ብቻ ነው የምናውቀው። ከዛ በኋላ ቤተሰብ ምና ሁሉም ስልማነት ደቡል የሶስት ሲድረግ ነው ልናገኘው መልቻል። አቶ ተሽታ በምን ምክንያት እንደታሰሩ ቤተሰቡ የሚያውቀው ነገር አለ ወይ ለሚለው ጥያቄ ሲመልሱ ለምን እንደተያዘ ምንም የነገረን ሰው የለም ምንም የምናውቀው የለም። ግን ኤምባሲው እና ስቴት ዲፓርትሜንቱ በጣም ፕሬር እንዳደረገ እናውቃለን። ስቴት ዲፓርትሜንቱም ያናገሩን አሉ ግን ምክንያቱን ምንም የምናውቀው ነገር ምንም ያረገም የለም። አቶ ተሽታ ቱፋ ተለቀዋል የሚል ዜና መሰማቱን በተመለከተ ወንድማቸው ሲናገሩ እኔ እስከሆነ ላናገርኩትም ቤትም አልገባም። እሱም መፈታቱን እኛ የምናረጋግጠው እዚህ ዩስ ዌልስ ረግጥ ነው። ከቤተሰብ ውስጥ ያናገረ ሰው አለ ይሄን ሁሉ ግን ተፈቷል። መፈታቱ ነው ሱሴክትን የምናረጋግጠው እዚህ ስደርስ ብቻ። ቪኦኤ ስለ አቶ ተሽታ ቱፋ እስር ጉዳይ ከአዲስ አበባ የዩናይትድ ስቴትስ ኤምባሲና የኢትዮጵያ መንግስት ባለስልጣናት ማብራሪያ ለማግኘት ያደረገው ሙከራ አልተሳካም። ሩሲያ ዛሬ ሌሊቱን ዩክሬን ላይ የአየር ጥቃት ማድረሷ ተገለጸ። የዩክሬን ባለስልጣናት እንዳስታወቁት ሩሲያ የላከቻቸው በርካታ ድሮኖች ዋና ከተማዋን ኬቭን ጨምሮ የተለያዩ ኢላማዎች ላይ ጥቃት አድርሰዋል። የመዲናዋ ባለስልጣናት እንዳሉት ድሮኖቹ ተመተው ሲወድቁ መጠነኛ ጉዳት ከመድረሱ በስተቀር የዩክሬን የአየር ጥቃት መከላከያዎች በአመዛኙ ኬቭን ጠብቀዋታል። ሩሲያ ወደ ኪቭ አካባቢ አርባ ድሮኖችን ልካ እንደነበረ የተናገሩት የኪቭ ከንቲባ ቪታሊ ክሪችኮ በሙሉ አውድመናቸዋል ነው ያሉት። ሩሲያ በኢራን በተሰሩ ሻሄድ ድሮኖች በመጠቀም በዩክሬን ከተሞችና መሰረተ ልማቶች ላይ ጥቃት በማድረስ ላይ መሆኗ ይታወቃል። እሁድ ሌሊት ሩሲያ በሰነዘረችው የድሮን ጥቃት የዩክሬን ኃይሎች አርባ አምስት ድሮኖችን መጣላቸውን ፕሬዝደንት ቮሎዲሚር ዜሌንስኪ መናገራቸው ይታወሳል። ዩናይትድ ስቴትስ እና ደቡብ ኮሪያ የኒውክሌር ልምምድን በሚመለከት እየተወያዩ መሆናቸው ተዘገበ። ውይይቱ ለደቡብ ኮሪያ የዩናይትድ ስቴትስን የኒውክሌር ኃይሎች እንቅስቃሴ በተመለከተ የበለጠ ሚና እንድትይዝ ሊያደርግ እንደሚችል የደቡብ ኮሪያ ፕሬዚደንት ዩን ሱን ዮል ተናግረዋል። ዩን ለደቡብ ኮሪያ ጆን ሱን ጋዜጣ በሰጡት ቃል ውይይቱ ከዩናይትድ ስቴትስ የኒውክሌየር ኃይሎች ጋር የጋራ እቅድና ልምምድ ማድረግ ላይ ያተኮረ መሆኑን ነው ያመለከቱት። ሰሜን ኮሪያ በጦር ኃይሏ ሁለተኛው ከፍተኛ ባለስልጣን የሆኑትን ሰው በሌላ መተካቷን የመንግስቱ የዜና ማሰራጫ ዘገበ። ባለፈው ሳምንት በገዢው ፓርቲ ዓመታዊ ጉባኤ ላይ በተካሄደው ሹምሽር ሪዮንጊል በፓክ ጆንግ ቾንግ ቦታ መሾማቸው የታወጀ ሲሆን በምን ምክንያት እንደሆነ ግን የተገለጸ ነገር የለም። ሰሜን ኮሪያ ይህንን ሹም ሽር ያካሄደችው የሀገሪቱ መሪ ኪም ጆንግ ኡን ከዩናይትድ ስቴትስ በኩል የሚሰነዘርብን የጠላት ስራ ከሚሉት ጋር አያይዘው የሀገራቸውን የኒውክሌየር ክምችት ለማስፋፋትና ይበልጥ ኃይለኛ የሆኑ አህጉር ተሻጋሪ ሚሳይሎችን መስራት አለብን እያሉ በሚገኙበት በአሁኑ ወቅት መሆኑ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጀርመን በሀገሯ የሚኖሩ የኢራንን መንግስት የሚነቅፉ ኢራናውያን ወደዚያች ሀገር ከመጓዝ እንዲቆጠቡ አስጠነቀቀች። የጀርመን የፌዴራሉ መንግስት የህገ መንግስት አስከባሪ ጽህፈት ቤት ኃላፊ ቶማስ ሃልደን ዋንግ ለጀርመን ጋዜጣ በሰጡት መግለጫ የኢራን መንግስት ባለፉት ዓመታት የሚነቅፉት እነማን እንደሆኑ ለመለየት ሲከታተል ቆይቷልና ሰዎቹ ወደ ኢራን ቢሄዱ ከባድ አደጋ ያገኛቸዋል ሲሉ አሳስበዋል። ተቃዋሚዎች ብቻ ሳይሆኑ ጓደኞቻቸውና ቤተሰቦቻቸውም ጭምር ተመሳሳይ አደጋ ሊደርስባቸው እንደሚችል ነው ባለስልጣኑ ያስጠነቀቁት። ጀርመን ውስጥ ባለፈው ጥቅምት ወር በአስር ሺዎች የሚቆጠሩ ሰዎች የተሳተፉበትን የመሳሰሉ የኢራንን መንግስት የሚቃወሙ ሰልፎች መካሄዳቸውን ያነሱት የጀርመኑ ባለስልጣን የኢራን መንግስት ሰልፎቹን እየተከታተለ ተቃዋሚዎቹ እነማን እንደሆኑ ሳይለይ እንዳልቀረ ነው ያመለከቱት። እስራኤል ዛሬ ሰኞ ባካሄደችው የሚሳኤል ጥቃት የደማስቆ ዓለም አቀፍ የአውሮፕላን ጣቢያን መታ፣ ከአገልግሎት ውጪ አደረገችው ሲሉ የሶሪያ ወታደራዊ ባለስልጣናት ተናገሩ። የሶሪያ የጦር ኃይል ባወጣው መግለጫ ዛሬ ንጋት ላይ የተካሄደው የሚሳይል ጥቃት ደቡባዊ ደማስቆ የሚገኙ ሌሎች ኢላማዎችንም መደብደቡንና ሁለት ወታደሮች መገደላቸውን አመልክቷል። እስራኤል የሶሪያ መንግስትን መግለጫ አስመልክታ ወዲያውኑ የሰጠችው ምላሽ የለም። በመጨረሻም የሮማ ካቶሊካዊት ቤተ ክርስቲያን ምእመናን ቅዳሜ ዕለት ከዚህ ዓለም በሞት የተለዩትን የቤተ ክርስቲያኒቱን የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክትን እየተሰናበቱ ናቸው። የብፁዕነታቸው አስከሬን በቅዱስ ጴጥሮስ ቤተ ክርስቲያን ለስንብት የተቀመጠ ሲሆን ምዕመናን በረጃጅም ሰልፎች እየጠበቁ አክብሮታቸውን እየገለጹና እየተሰናበቱ ናቸው። በ95 ዓመታቸው ያረፉት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክት የቀብር ስነ ስርዓት የፊታችን ሐሙስ እንደሚፈጸም ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። Thank <laughs> you. ቆንጂታየን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 24 2015 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ሃሽታግ ቪኦኤ አማህሪክ ብላችሁ በትዊተርም ተከተሉን። እንዲሁም በዩቲዩብም ላይም አለን። አሁን ለዕለቱ ወደ ያዝ ነው ቀዳሚ የአብይ ርዕስ ዘገባችንን እንውሰዳችሁ። የሰላም ስምምነቱ ከተደረገ በኋላ ወደ ሰሜን ኢትዮጵያ ትግራይ ክልል የሚገባው የእርዳታ አቅርቦት መጠን እንዲጨምር ማስተባበር በተጠናቀቀው የአውሮፓውያኑ ዓመት ካከናወናቸው ዋና ዋና ተግባራት መካከል የሚጠቀሱ መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ማስተባበሪያ ቢሮ ዩኤን ኦቻ ባወጣው የግምገማ ሪፖርት አስታወቀ። ድርጅቱ የግምገማውን ሪፖርት በሁለት ሺ 2022 ዓ ም በሰሜን ኢትዮጵያ ከ12 ሚሊዮን በላይ ሰው የተለያየ ድጋፍ እንደደረሰው አስታውቋል። በተጨማሪም ደግሞ ከ በሰሜን ኢትዮጵያ በጦርነቱ ለተጎዱ ክልሎች የሚደርሰው የድጋፍ አቅርቦት እየጨመረ መሆኑን ቢገልጽም ከአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ በክልሉ በሚቀርበው የድጋፍ መጠን ላይ ለውጥ እንደሌለ አመልክቷል። በኮሚሽኑ የቅድመ ማስጠንቀቂያና ምላሽ ተወካይ ዳይሬክተር ጌቴ ምህረቴ ችግሩን ለመቅረፍ ከለጋሾች ጋራ ንግግር እየተደረገ መሆኑን ተናግረዋል። ኬኔዲ አባተ ዝርዝር አለው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በተጠናቀቀው የአውሮፓውያኑ 2022 በፈታኝ ሁኔታዎች ውስጥ የተከናወኑ ካላቸው ዓለም አቀፍ የሰብአዊ ስራዎች መካከል የሰሜን ኢትዮጵያን የሰብአዊ ድጋፍ አቅርቦት ጉዳይ ጠቅሷል። የሰሜኑ ግጭት በአመቱ የመጀመሪያ አጋማሽ ላይ መቆሙ ለትግራይ ክልል የሚደረገውን እርዳታ የማስተባበር ስራ ለማጠናከር ቢረዳም በነሐሴ ወር ጦርነቱ እንደገና መቀስቀሱ ሁኔታዎችን ከባድ ማድረጉን ኦቻ በአመታዊ የግምገማ ውጤቱ አመልክቷል ተገኝቷል በጦርነቱ ወቅት እርዳታ ወደ ትግራይ ክልል መግባት ባይችልም የእርዳታ ሰራተኞች በክልሉ እንዲቆዩና ቀድመው የገቡ ቁሳቁሶችን ማከፋፈል እንዲቀጥሉ መደረጉንም ነው ያስታወሰው በኋላም በጥቅምት ወር የተደረሰውን የሰላም ስምምነት ተከትሎ አዳዲስ የእርዳታ ኮሪደሮች እንዲከፈቱና የእርዳታ አቅርቦትም እንደገና እንዲጀመር የማድረጉን ተግባር ማስተባበሩንም ነው ኦቻ የገለጸው ምንም እንኳን ከፍተኛ ችግር ቢኖርም በተጠናቀቀው የፈረንጆቹ ዓመት በሰሜን ኢትዮጵያ ከ12 ሚሊዮን በላይ ሰዎች የተለያየ አይነት እርዳታ አግኝተዋል ብሏል። ድርጅቱ ባወጣው የግምገማ ሪፖርት ኦቻ በደቡብ አፍሪካ ፕሪቶሪያ ከተደረሰው የሰላም ስምምነት በኋላ በሰሜን ኢትዮጵያ በጦርነቱ ለተጎዱ አካባቢዎች የሚደርሰው የድጋፍ አቅርቦት እየጨመረ መሆኑን ቢገልጽም፣ የአማራ ክልል በበኩሉ በክልሉ ድጋፍ ለሚሹ የህብረተሰብ ክፍሎች በሚቀርበው የድጋፍ መጠን ላይ ለውጥ እንደሌለ አመልክቷል። አቶ ጌቱ ምረቴ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያና ምላሽ ተወካይ ዳይሬክተር ናቸው። ከሰላም ስምነት በኋላ የተለየ ነገር የለም። አሁን በአማራ ክልል ላይ ከዚህ ቀደምን የፌዴራልና የፌዴራል አደጋ ስጋትና በተመሳሳይ መንገድ የተወሰነ አንድ ሶስት ፓርትነሮች ነበር ሳፖርት የሚያደርጉን። አሁን ከዛ የተለየ ነገር የለም ባለበት ነው ማለት ነው። በአሁን ደረጃ ምንም እርዳታ እየቀረበ አይደለም። ያው በሀገር አቀፍ ደረጃ በነበረው የእርዳታ መጠን መቀነስ ጋር ተያይዞ ከነበረው ሁኔታ ከአንድ ርስ በመንግስት በኩል ድጋፍ የሚሰጣቸውን ሰዎች ሁለት ጊዜ ብቻና አይደረሳቸው ሚኒማም አምስት ዞር ስድስት ዞር መቅረብ ነበረበት። አሁን ድረስ እነዚ ዋንስምነቱ ከተፈጠረ በኋላም ከዛ በሽትም የነበረ ሁኔታ የተለየ ነገር መንግስት ከእርዳታ አቅርቦት ጋር በተያያዘ በአገር አቀፍ ደረጃ ባለው የአቅም ውስንነት ምክንያት በተለይ በመንግስት በሚሸፈኑ አካባቢዎች የእርዳታ አቅርቦቱ አነስተኛ መሆኑን የገለጹት አቶ ጌቴ ችግሩን ለመቅረፍ ኦቻን ጨምሮ ከዓለም አቀፍ ለጋሽ ድርጅቶች ጋር ውይይት እየተደረገ መሆኑንም ተናግረዋል። አሁን በኦቻ በኩል በአማራ ክልል ላይ ሁለት በጆፕ የሚባል በዩችሳይ ስበት በክርስቲያን እርዴስ ሰርቪስ የሚባል አንድ የአማራ ክልል ላይ የሰሜን ወሎ ኦልሞስት ዘጠኝ ወረዳዎች ደቡብ ጎንደር አራት ወረዳዎች፣ ዋገምራ ጠባት ወረዳዎች አጠቃላይ ሃያ ሁለት ወረዳዎች ነገር ግን ከእነዚህ ከጠሯቸው ከሰሜን ወሎ ከደቡብ ጎንደር እና ከዋገምራ እንዲሁም ሰሜን ጎንደር ላይ ዞኖች ላይ ሞሮር ለስደና ነው። ነገር ግን ከነዚህ ውጭ ያሉት በመንግስትም ያው ያለው ስነት እየተፈጠረ በመንጣቱ ምክንያት መንግስት በተፈለገ ሁኔታ ለሁሉም ሰው አድሬስ ማድረግ የተቻለበት ሁኔታ የለም። ስለዚህ ለቻገሩን ከተለያየ ፓርትነሮች ጋር ሚስከት እያደግ ነው። ችግሩን በተወሰነ ደረጃ መቋምን ችልበት ሲመራ በጦርነቱ ወቅት ተቀብረው የቀሩ ፈንጂዎችና ሌሎች የጦርነት ቅሪቶች በእርዳታ አቅርቦት ሂደቱ ላይ ችግር እንደሚፈጥሩ ስጋቱን የገለጸው ቻ በተለይ የትግራይ ክልል ከአማራና አፋር ክልሎች ጋር በሚዋሰንባቸው አካባቢዎች የዚህ ስጋት መኖሩን አንስቷል። ሆኖም እስካሁን ድረስ ምንም አይነት የዳሰሳ ጥናት ወይንም ማጣራት አልተከናወነም፣ እንዲሁም በቂ ግንዛቤ ማስጨበጫ አልተሰጠም ሲልም አሳሳቢነቱን አንስቷል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያና ምላሽ ተወካይ ዳይሬክተር የሆኑት ጌቴ ምህረቴ በበኩላቸው በጦርነቱ ቅሪቶች ሰዎች ምክንያት የእርዳታ አቅርቦት እየተስተጓጎለ ስለመሆኑ እስካሁን ከለጋሾች ጋር በነበረን ውይይት የቀረበ ሀሳብ የለም ብለዋል። በተያያዘ ኦቻ ከአጋሮች ጋር በመሆን በ2022 ታከናወንኳቸው ካላቸው የሰብአዊ ድጋፍ ማስተባበር ተግባራት መካከል በአርባ ዓመታት ውስጥ አስከፊውን ድርቅ እያስተናገደ ባለው የአፍሪካ ቀንድ ረሃብ እንዳይከሰት መከላከል መቻሉ ነው ብሏል። ሁኔታው አስጨናቂ ቢሆንም በባለስልጣናት ጠንካራ ጥረቶችና የሰብ ሰብአዊ እርዳታ ማሳደግ በመቻሉ ረሃብን መከላከል ተችሏል፣ ሲል ገልጿል። በተጠናቀቀው በ2022 በኢትዮጵያ፣ በሶማሊያና በኬንያ በድርቅ የተጎዱ ቢያንስ 17.5 ሚሊዮን ዜጎችን መድረስ እንደተቻለ የገለጸው ኦቻ በቀንዱ የሚገኙ አብዛኛው ሀገር በቀል የሆኑ ከ400 በላይ የሰብአዊ ድርጅቶች ድርቁን ለመቋቋም በተደረገው ጥረት የመሪነት ሚና ተጫውተዋል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ወደ ተከታዩ ዘገባ እናልፋለን። ወደ መቀሌ ነው የምናመራው። ከአንድ ዓመት ከሰባት ወራ በኋላ ወጋገን የተሰኘው የግል ባንክ ዛሬ በመቀሌ ከተማ ለመጀመሪያ ጊዜ አገልግሎት መስጠት መጀመሩ ተገለጸ። ደንበኞቹ ከባንክ ደብተራቸው ላይ ከ1500 ብር ወይም በቀን 1500 ብር እንዲወስዱ ተፈቅዶላቸዋል። ዘገባው የሙልጌታ አጽባህ ነው እንደሚከተለው ይቀርባል። በባንኩ ሲገለገሉ ያገኘኋቸው አቶ ገብረ መስቀል ኃይሉ የተባሉ የከተማዋ ነዋሪ ላለፉት ጊዜያት ያለ ስራና ያለ ባንክ አገልግሎት ተቸግረን ቆይተናል ብለዋል። ባንክ ከተዘጋ በኋላ በጣም አስቸጋሪ ሁኔታ ነው የነበረው። ዞር ብትል የሚረዳ የለም። ለማን ትጠይቃለህ? ሁሉም የተቸገረ ሰው ስለሆነ ማን ያግዛሃል? በቃ ስለዚህ የነበረው በጣም አስቸጋሪ ጊዜ ነው ያሳልፍ ነው ባይዘ ወይ። ልጆቻችን ከትምህርት ቤት መማር ሲገባቸው ድሮን መጣች እያሉ እየሮጡ ወደ ቤት እየሸሹ ሲውሉ ችግር ነው። አሁን ግን ሰላም መፍጠሩ ብር እንኳን ባናገኝ ሰላም መፍጠሩ ራሱ ትልቅ ነገር ነው በቃ ስድስት ቤተሰብ እንደሚያስተዳድሩ የተናገሩት አቶ ገብረ መስቀል በዛሬው ዕለት ታህሳስ 24 2015 ዓ ም ባንኩ አገልግሎት መስጠት መጀመሩ እንዳስደሰታቸው ተናግረዋል። አሁን የተቀበልኩት ያው 1500 ብር ነው። ይህም ራሱ ማግኘቴ እኔ ደስተኛ ነኝ። አነሰም አልልም። ምክንያቱም አስር ብር እንኳን የሚሰጥህ ያጣንበት ጊዜ ነበረ ነበረና ይህ 1500 ለጊዜው ደህና ነው። አሪፍ ነው። በቃ ምንም አይልም። በሚቀጥለው ቀንም ማውጣት ትችላለን ተቀሩት ባንኮች እንደዚሁ ካላቸው ቢጀምሩ ትልቅ ተስፋ ነው ለህብረተሰቡ ብዬን ማም ነው ሚካኤለ ብርሃነ የተባለ ሌላ ተገልጋይ በበኩሉ እዚህ ወጋገን ባንክ የመጣ ነው ሰርቪሱ መጀመሩን አውቀን ነው ሙሉ ኔትወርክ እንኳን የለም ግን ለጊዜው አንድ ሺ አምስት መቶ ብር መውሰድ ትችላላችሁ ተብለን እሷንም ለመውሰድ መጥተናል ከአንድ አመት ከሰባት ወር በኋላ የባንክ አገልግሎት ጀምሯል ባንክ ብር አስቀምጠህ ምንም አለመጠቀም ማለት በጣም ከባድ እንደሆነ ብር የምታገኝበት መንገድ የለም፣ ማስላክ አትችልም። ይህን ያህል ጊዜ ሰርቫይቭ አድርጎ መቆየት ራሱ በጣም አስቸጋሪ ነው። ብቻ ከዚህ በኋላም ያለው ነገር ተስተካክሎ ሰላም ሁኔታውም በዚሁ ከቀጠለ ጥሩ ተስፋ ያለው ይመስላል። ደስተኞች ነን በመጀመሩ ባንኩ በአሁኑ ጊዜ ከሂሳብ ገንዘብ ማስወጣት፣ ወደ ሂሳብ ማስገባት፣ ከክልል ውጭ የተላከ ብር መስጠት አገልግሎቶች በከተማዋ በሚገኙ 28 ቅርንጫፎቹ መስጠት ጀምረዋል ሲሉ የወጋገን ባንክ መቀለ ዲስትሪክት ስራ አስኪያጅ አቶ ሀፍቶም ገብረ እግዚአብሔር ተናግረዋል። ዛሬ ከፌዴራል ሲስተም ጋር በማያያዝ ማንኛውም ተቀማጭ የነበረውን ደንበኛ መውሰድ ይችላል። በቀን እስከ ሺህ አምስት መቶ ማለት ነው። ይህንን ስንል ደግሞ ከአዲስ አበባ ከሌላ ቦታ በተለይ ከትግራይ ክልል ውጭ ያለው ማንኛውም ገቢ ያደረገ ወደ ሂሳብ እሱን እያየን መክፈል እንችላለን ማለት ነው። ከዚህ በተጨማሪ የውጭ ሀዋሊያም እሱም ጀምረናል ማለት ነው። እንግዲህ መቀሌ የጀመርነው በ28 ቅርንጫፎቻችን ነው። ብሩ በጣም ትንሽ ነው። ሰጥተን ብለንም አናስብም ዞሮ ዞሮ ግን ያሉንን ደንበኞችና ድርጅቶች እነሱም በማስተባበር የተወሰነ ገቢ ስላደረጉልን ይህንን ገቢ ደግሞ በዓልም ከፊታችን ስላለ ሕዝባችን የነበረውን ችግር በመጠኑ በጣም በትንሽ እንኳን ለበዓል ለዶሮ ይሁን ለስጋ ለኪሎ ይሁን ይጠቅማል ከሚለው ወሳቢ ስለሆነ ነው። እና ይበቃል የሚለውን እምነትም የለንም። ዞሮ ዞሮ ግን ከፌዴራል ብሩ እየጠየቅን ስለሆነ ሲመጣ ሕዝባችንን እንክሳለን። ሌሎች አገልግሎቶች ለመስጠት እየሰራንን ብለዋል። እንዲሁም ከመቀሌ ከተማ ውጭ በሌሎች ከተሞች አገልግሎቱን ለመጀመር እንቅስቃሴ እያደረግንን ብለዋል። አሁን ከሂሳብ ወደ ሂሳብ እሱም እያስተካከል ነው። በዚህ ሁለት ቀን ምናምን እሱም እንጀምራለን። በቀጣይ የኤቲኤምና ሞባይል ባንኪንግና ኢንተርኔት ባንኪንግ እሱም እየጨረስን ነው። ከዚህ በፊትም ጉዳት የደረሳቸው ኤቲኤሞቻችን እሱም ሪፕሌስ እያደረግን ነው መቅረብ ጊዜያት ሙሉ በሙሉ የኤቲኤም ሰርቪስ እንጀምራለን። እንግዲህ ዛሬ መቀሌ ጀምረናል። ከንጌ ጀምሮ ኦዲተሮቻችን እቃዎቻችን ወደ እስከ አዲግራት ባለው አካባቢ በዚህ ደግሞ እስከ መሆን ያለው ና እስከ አብይ አዲ ያለው ቅርንጫፎቻችን ማድረስ የቻልን ነው። ሶ በዚህ ሁለት ሶስት ቀናት ደግሞ ቀሪዎች ቅርንጫፎቻችን ይጀምራሉ ማለት ነው። ከወጋገን ባንክ ውጭ በከተማዋ እስካሁን አገልግሎት የጀመረ ባንክ የለም። ሆኖም ግን የኢትዮጵያ ንግድ ባንክ ወደ ደንበኞች ቀሪ ሂሳብ የሚያሳይ የጽሁፍ መልእክት በትናንትና ዕለት ወደ ተንቀሳቃሽ ስልካቸው እንደላከላቸው የሚናገሩ የባንኩ ደንበኞች አሉ። በሌላ ዜና የኢትዮጵያ አየር መንገድ ባለፈው ሳምንት ወደ መቀለ መንገደኞች ማጓጓዝ ከጀመረ ወዲህ በዛሬ ዕለትም ከአዲስ አበባ ወደ ሽረ እንዳ ስላሴ ከተማ ከሁለት ዓመት በኋላ ለመጀመሪያ ጊዜ መንገደኞች አጓጉዘዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም። ወደ ተከታዩ ዘገባችን እናልፋለን። በአማራ ክልል ዋግ ህምራ የሚገኙ ሁለት ወረዳዎችና በአፋር ክልል አስተዳደር ስር ያሉ ሶስት ቀበሌዎች እስካሁን በህወሓት ኃይሎች ቁጥጥር ስር በመሆናቸው ሰብአዊ ድጋፍ ለማድረስም ሆነ ተፈናቃዮችን ወደ ቀያቸው ለመመለስ አለመቻሉ ተገለጸ። ከሐምሌ 6 2013 ዓ ም ጀምሮ መፈናቀላቸውን የገለጹት የአበርገሌና ገሌና ጻ ግብዥ ወረዳ ተፈናቃዮች በመጠለያ ጣቢያ ውስጥ ያሉበት ሁኔታ አስከፊ መሆኑን ገልጸዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በሁለቱ ወረዳዎች ሰብአዊ እርዳታውን ለማድረስ ከዓለም አቀፍ ተረጂ ተቋማት ጋር ውይይት በማድረግ ላይ መሆኑንም ተናግረዋል። በተመሳሳይ ሁኔታ በአፋር ክልል ኪለበ ትሩሲ ዞን ይቅርታ፣ በአፋር ክልል ኪልበትሩሲ ዞን መጋሌ ወረዳም በተመሳሳይ ሁኔታ የህወሓት ኃይሎች ሶስት ቀበሌዎች ውስጥ መኖራቸውን የሚናገሩት አስተያየት ሰጪዎች ይህም ለሰብአዊ ድጋፍ አቅርቦትም ሆነ ለጸጥታ ችግር እየሆነ መምጣቱን ተናግረዋል። ዘገባው የመስፍን አራጌ ነው፤ እንደሚከተለው ይቀርባል። መስፍን ነጋሽ የተባሉ የአበርገሌ ወረዳ ነዋሪ በጦርነቱ ምክንያት አስራ አንድ ቤተሰቦቻቸውን ይዘው ሰቆጣ አካባቢ በሚገኝ መጠለያ ጣቢያ ውስጥ መኖር ከጀምሩ ሁለት ዓመት እንዳለፋቸው ይናገራሉ። 2013 ሐምሌ ስድስት ጀምሮ እንደወጣ ነው። ያው እንግዲህ አልተመለስንም። ያው አንዳንድ ገበሬዎቹ በአርታዶር ገባር የሚባሉት አካባቢ፣ በእኛ አካባቢ ገባሮቹ አማራጭ ሲያጡ መጠለያ ይሰለቻቸው ያው ሂደው የተመለሱ አሉ። ብዙ ማህበረሰብ ግን እንደወጣ ነው ያለ። ተቆጣ መጠለያ ነው ያለ የመኖር ሰራተኛው መዚሁ ተቆጣ ሆኖ መስራት መስራት የሚቻለውን ነገር በአመራሮቹ ግማማ ስር ተቀምቶ ሰራ እያከናወንነ የተወሰነ ስራ ያለው። አስተያየት ሰጪው በመጠለያ ጣቢያው በቂ ድጋፍ የለም፣ ወረርሽኝን ጨምሮ ለተለያዩ የጤና ችግር በሚዳረግ መልኩ ነው ተጨናንቀን የምንኖረው ይላሉ። ስማቸውን መግለጽ ያልፈለጉ ሌላ አስተያየት ሰጪ ደግሞ ሰቆጣ መጠለያ ካምፕ ውስጥ ለረጅም ጊዜያት መቆየታቸውን ገልጸው አካባቢው ከህወሓት ኃይሎች ነጻ ባለመሆኑ የትዳር አጋራቸውን ይዘው ባህር ዳር ከሚገኙ ቤተሰቦቻቸው ጋር ተጠግተው ለመኖር መገደዳቸውን ይገልጻሉ። አካባቢ የኑሮ ውድነትም አለ። ስራው በደሞዝ ለመኖር ትምሰ ለሚከብድ ያለው ሁኔታ እኔ ቤተሰቦች እዛ ነው ያለሁኝ። ነፍስን ለማትረፍ ብቻ ነው። ልብስ እንኳን መቀየር ይዘን አልወጣንም። የሚገርም ነገር እንደ ቀልድ ነው የነበረው። ማለት እንዲህ ሆና ያመነ ሰው ስለሌለ ይ ወጣን። ያው እንግዲህ ከቤተሰብ ጋር ሆነ ያው ኑሮን ትገፋለህ። ሲመሻ ይነጋል። እንግዲህ እግዚአብሔር የሚያደርገውን እያየን ነው እንጂ የኛ ኑሮ ማመኑ ምን አሁን ቤተሰብ ጋር ተመልሰ መተ ከቤተሰብ ጋር ትቶ የሚሰማው ስሜት መቼም ማንኛውም ሰው ያውቀዋል። ወደ ቀያችን መመለስ ብንፈልግም አካባቢው በህወሓት ኃይሎች ቁጥር ቁጥጥር ስር ነው ያለው ለደህንነታችን የተሰጠው ዋስትናም ስለሌለ ባለንበት መቆየት ተገደናል ይላሉ አቶ መስፍን። በመጠለያ ጣቢያዎቹ የሚደረጉት ሰብአዊ ድጋፎች ተፈናቃዮቹን በህይወት እንዲቆዩ ቢረዳቸውም ጥለዋቸው ለመጡት ቤተሰቦቻቸው ግን ምንም አይነት ድጋፍ እየተደረገ ባለመሆኑ እንዳሳሰባቸው አስተያየት ሰጪዎቹ አመልክተዋል። ተቆጣ ይመጣሉ አስቸኳይ እርዳታም ይበለዋሉ እዛ መምጣት ማይችሉ ሰዎች ግን አይደርሱም። ማን ይወስዳል? ቤት ያገኛሉ። በጣም የተቸገረ ህዝብ፣ አቅም ደካማ የሆነ አካለ ስንኩል የሆነ በጣም እዛ አበርገሌ ወረዳ ያለው ህዝብ አቅም ያለው ነው ወደዛ የመጣው ወደ መጠለያ ነው እንጂ ከዚህ ውጭ ያለው ቤቱ ተበስብሶ በራብ የሞተ በየቀበሌው የሚሞት ህዝብ መዓት ነው ያለው። ለአሜሪካ ድምጽ ምላሽ የሰጡት የአበርገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ አካባቢው አሁንም በሕወሓት ኃይሎች ቁጥጥር ስር በመሆኑ የተፈናቀሉትን ወደ ቀያቸውን መመለስ በቁጥጥር ስር በሆኑት አካባቢዎች ለሚገኘው ህብረተሰብም ሰብአዊ ድጋፍ ለማድረስ አልተቻለም ብለዋል። በሶስቱ መጠለያ ካምፕ ላይ ያሉት ማህበረሰብ እስካሁን አልተመለሰም። እሱ ብቻ አይደለም፣ አሁንም የህወሀት ሀይሎች ናቸው ያሉት። ሰው ወደ ቀዬ መመለስም አልቻለም። እዛ ያለው ሰው እዛ የቀረው ሰውም የተለያዩ አገልግሎቶችን ማግኘት አልቻለም። ለምሳሌ እርዳታ አያገኝም፣ መድኃኒት አያገኝም። ስለዚህ በችግር ውስጥ ላይ ነው ያለው እና በጣም ተቸግረን ነው ያለነው አሁን ወደ አካባቢዎቹ የህክምና የምግብ አቅርቦት ማድረስ ባለመቻሉ የሰዎች ሞት እየተከሰተ መሆኑን ጨምረው አስታውቀዋል። በመድኃኒት እጦት የሞተ ሰው አለ። አሁንም እየሞተ ነው ያለው። በተመሳሳይ በእርዳታም በኩል የሚደርስ ምንም አይነት ነገር የለም እና በጣም ችግር ውስጥ ላይ ነው ያለ ነው። እኛ የህወሀት ኃይሎች ከአበርገሌ ብቻ ሳይሆን ከጻግብዥ ወረዳም ለቀው ባለመውጣታቸው ሰብአዊ ጉዳቱ እየተባባሰ ነው ያሉት ዋና አስተዳዳሪው የጉዳዩን አሳሳቢነት የክልሉ ከፍተኛ አመራሮች ጭምር እንዲያውቁት መደረጉን አመልክተዋል። እኛ እንደ አመራር እስከላይ ድረስ ላለው ለሚመለከተው ሁሉ አድርሰናል። አብርገሌ ብቻ አይደለም፣ የጻግብጂ ወረዳም አለ እዛው ዋገምራ ውስጥ በተመሳሳይ እሱም ችግር ውስጥ ያለ ወረዳ ነው። እስቲል እስከዚች ሰዓት ድረስ የህወሀት ሀይል ሊወጣልን አልቻለም። ማህበረሰቡን መታደግ አልቻልም። እኛም እስከ በላይ አካል ያለውን ነገር አድርሰናል። ይህንን የማያውቅ ሰው የለም። ነገር ግን እየተባለ ያለው ነገ ከነገ ወዲያ የህወሀት ሀይል ወደ አካባቢው ስለሚመለስ የአብርገሌ ህዝብም ሆነ የጻግብጂ ህዝብ ይመለሳል የሚል ሀሳብ ነው የሚሰጠን። እስካሁን ግን አልወጣም። በጣም ችግርና ያለ ነው ዋና አስተዳዳሪው። ከአበርገሌና ጻግ ብዥ ወረዳዎች ተፈናቅለው በመጠለያ ጣቢያዎች ተጠልለው ቤት ተከራይተውና ከዘመድ ጋር ተጠግተው የሚኖሩት ከስልሳ ሺህ ይልቃሉ ነው የሚሉት። አሁን ባለው ተጨባጭ ሁኔታ ወደ አበርገሌ ገሌ ሆነ ጻግ ብዥ ወረዳዎች የሰብአዊ እርዳታ ለማከፋፈል እንደማይቻል የአማራ ክልል አደጋ መከላከል ና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያ ና ምላሽ ተወካይ ዳይሬክተር ጌቴ ምህረት ገልጸዋል። ይሁን እንጂ ችግሩ በአጭር ተፈቶ ሰብአዊ ድጋፉን ተደራሽ ለማድረግ ከዓለም አቀፍ የተራድኦ ተቋማት ጋር ውይይት መደረጉን ጠቁመዋል። የክልሉ መንግስት በነዛ ቦታዎች ላይ ኢንተርቪን ማድረግ የምንችልበት ግራውን በአሁን ደረጃ የለንም። ስለዚህ ከፓርትነሮች ጋር ዲስከስ አድርገናል። እነዚህ ቦታዎች ላይ በተለይ ኢንተርናሽናል ፓርትነሮች የሚባሉት እዛ ቦታ ላይ ያሉትን ሰዎች አውቶማቲክ የሆነ ሪስፖንስ እንዲያደርጉት ፈጣን ምላሽ ዲስከስ አድርገናል። ከዚህ ቀደም ያቀርብ የነበረው የኦርዳ ነበር፣ የአማራ መልሶ መቋቋም ድርጅት የሚባለው ማለት ነው። አሁን ኦርዳ እዛ ቦታ ላይ ገብቶ ትንሽ አስቸጋሪ ነው ያለው ሁኔታ። ስለዚህ አውቶማቲካሊ ኦርዳን ሊተካ የሚችል ሌላ ፓርትነር ገብቶ እዛ ላይ እንዲሰራ በተለይ ኤፍኤች አበርገሌ ላይ እየሰራም ስለሆነ አግብጅ ላይ ኦርዳን የሚሰራ የነበረው ስለዚህ ሁለቱንም ቦታዎች ላይ ኤፍኤች ኖርማሊ ኢንተርናሽናል ድርጅትም ስለሆነ በዛ ቦታ ላይ ተብሎ ኢምፕሊመንት የሚያደርግበትን ሜካኒዝም መስራት አለባቸው ብለን ኖርማሊ ከወርልድ ፉድ ፕሮግራም እና ከመሰል ፓርትነሮች ጋር ዲስከስ አድርገናል። ቀደም ሲል ለተደራሽነት አዳጋች በነበሩት በአማራ ክልል የሰሜንና ደቡብ ወሎ እንዲሁም ሰሜን ጎንደር አካባቢዎች መሰረተ ልማቶች ዳግም መጀመራቸውን ተከትሎ ሰብአዊ ተደራሽነቱ እንደተሻሻለ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ በቅርቡ በወጣው ሪፖርቱ ጠቁሟል። በዋግምራ ብሔረሰብ አስተዳደር ዞን አበርገሌና ጻግብዥ ወረዳዎች ግን ሰብአዊ ድጋፍ ለማሰራጨት አዳጋች እንደሆነ ሪፖርቱ አመልክቷል። በአካባቢው ከህወሃት ባሻገር የአገው ሸንጎ በሚል ስያሜ የታጠቀ ኃይል መኖሩን አስተያየት ሰጪዎቹ አመልክተው መንግስት ከሁሉም ጋር ውይይት አድርጎ ሰላማዊ መፍትሄ እንዲሰጥ ጠይቀዋል። አሁን በእኛ አካባቢ ላይ ህዋት ብቻ አለም ችግር ላገው ፓርቲ ይባላል እና እነሱ ጋርም ድርድር ተደርጎ መፍትሄ ቢመጣ ጥሩ ነው። ማህበረሰቡን በቅርብ ገብተው ችግሩ እንዲፈቱ ጥሩ ነው። ሌላው የተማረው አካል እንዲሁ እየኖር ነው። አሁን ለምሳሌ እኔ እየኖርኩ ነው፣ ግን አንተ ሰቆጣ መጥተህ የጣግግና አበርገሌን ወረዳ ነዋሪ ብታየው ሰው መሆን ያስጠላህን እና ቢያወያይ ህዋት ጋር ነው የሚሰሩ የእኛ ማህበረሰብ ሰዎች አሉ እና እነሱ ተመልሰው ከማህበረሰቦቻቸው ጋር ከእናታቸው ከአባታቸው፣ ከወንድሞቻቸው ጋር ሰላም መኖር ካልቻሉ ጭራሽ ችግር አይፈታም። ከላይ ከላይ እኮ ሊፈታ ይችላል፣ ግን ከታች አብሮ የሚኖሩ ማህበረሰቦች አሉ። በጣም ቤቱ ተዘራረፈ፣ የተገዳደለ ብዙ መሥዋዕትነት የከፈለ ማች ማች በግንባር በተቃራኒ ቦታ ወይሳፎ የተጋደለ ስላለ ታች ወርዶ የሚሰሩ ደስ ይለኛል። እኔ ሰቆጣ ላይ መጥቶ ማህበረሰቡን ማወያየት ይሻላል ነው የሚለው ግምት ያለኝ። እንደ አበርገዴና እንደ ታግጅ፣ እንደ ሀገሪቱ ደግሞ የተያዘው ነገር ጥሩ ነው። በተመሳሳይ ሁኔታም በአፋር ክልል ኪልበቲ ረሱ ዞን መጋሌ ወረዳ ከሶስት የማያንሱ ቀበሌዎች አሁን ድረስ በህ ህወሀት ቁጥጥር ስር መሆናቸውን ስማቸውን መናገር ያልፈለጉ አስተያየት ሰጪ ገልጸዋል። ዘመናዊ ዞን ወይ ክልበት ርሱ ላይ መጋሌ የሚባል ወረዳ አለ። አሁን ሰላም ስምምነት ከተፈራረመ በኋላ ከዛም በፊት የህወሀት ተጣቂዎች አራዱ፣ ሂዳ፣ ቶንሳ የሚባሉ ሶስት ቅበሌዎች በነሱ ስር ነው ያለው። ከሌሎች አካባቢ የማውጣት ስራ ከተካሄደ በኋላ እነዚህ ሶስት ቅበሌ ከዛ ቀን ጀምሮ ነው በነሱ ስር ያለው። የሀይሎቹ በዚህ አካባቢ መቀመጥ ደግሞ የጸጥታ ችግሮችን እያስከተለ ነው ይላሉ እንደሆኑ አስተያየት ሰጪው፣ እነዚህ ሶስት ቀበሌዎች ላይ የሰፈሩ ኃይሎች ከቀናቶች በፊት ሶስት ሰላማዊ ሰው ገድለዋል። አንዱን ደግሞ በጉዳት ነው የተረፈው። ሰዎቹ ይታወቃሉ በስም የሞቱት? አዎ፣ እስቲ እንገሩኝ። አንደኛው አብዱ መሐመድ ህመድ ይባላል። ሁለተኛው ደግሞ አብዳላ አሕመድ አምባሌ ይባላል። ሶስተኛው ኑር ምዕ ኑር ይባላል። እነዚህ ሶስቱ የተገደሉት በቶንሳ ቀበሌ ነው። ነዋሪዎቹ በአነስቱት ስጋት ዙሪያ የአፋር ክልል መንግስት ኮሚኒኬሽን ቢሮ ኃላፊን አህመድ ኮሎይታ በተንቀሳቃሽ የእጅ ስልካቸው ላይ ለማግኘት ያደረግነው ሙከራ አልተሳካም። ህወሀት ስለተቆጣጠራቸው የአማራና አፋር አካባቢዎችና በዚህም ማጋጠመ ስለተባለው የሰብአዊ እርዳታ ተደራሽነትም ሆነ የጸጥታ ችግር እስካሁን የሰጠው ማስተባበያ ወይም ማረጋገጫ የለም። ይሁን እንጂ በኢትዮጵያ ፓርላማ አፈጉባኤ ታገሰ ጫፎ ከተመራው የልዑካን ቡድን ጋር ውይይት ያደረጉት የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዝርዝር ውስጥ ባይገቡም የአማራ ታጣቂዎች በማለት የገለጿቸው ኃይሎች በክልሉ ውስጥ አሉ ሲሉ መናገራቸው ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የ ሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሄትንም አጠቃለን። የትንታኔውን መውጫ ነው የሰማችሁት። አሁን ወደ ምሽቱ የሰኞ ምሽት የጤና መሰናዶ ነው የምናልፈው በዛሬ የጤና ዝግጅት መሰናዷችን ወደ ትግራይ ክልል ነው የምንወስዳቸው። አድማጮች ይህንን ፕሮግራም ከማቅረባችን በፊት ይህ ፕሮግራም የተሰናዳው የኢትዮጵያ መንግስት የፌዴራል ባለስልጣኖች ወደ መቀሌ ክልል ከመሄዳቸውና የሰላም ስምምነቱ አፈጻጸም የትግበራ ሂደት የሚገመግመው ቡድን ይፋ ከማድረጉ አስቀድሞ ከሁለት ሳምንት በፊት መሆኑን ለመግለጽ እንወዳለን። በመቀሌ አይደር ሪፈራል ሆስፒታል የሚገኝ የካንሰር ሕክምና ማዕከል። ላለፉት ሁለት ዓመታት ለካንሰር ህክምና የሚያገለግል መድኃኒት ባለመግባቱ ታካሚዎች ለሞትና እንግልት እየተዳረጉ መሆኑን ማዕከሉ ገለጸ። በህገወጥ መንገድ የሚገቡ አንዳንድ መድኃኒቶችን ገዝተን ለመጠቀም ዋጋው ውድ ሆኗል ሲሉ ታካሚዎችም ተናግረዋል። በሌላ በኩል በሆስፒታሉ ተቋርጦ የነበረው የኩላሊት እጥበት አገልግሎት ዓለም አቀፉ የቀይ መስቀል ማህበር አይሲአርሲ ባደረገው እርዳታ በዚህ ሳምንት ዳግም መጀመሩ ተነግሯል። የክልሉ ጤና ቢሮ በበኩሉ የጤና ስርዓቱ በከፍተኛ ደረጃ በጦርነት መጎዳቱን ገልጾ መጠኑ አነስተኛ ቢሆንም አሁንም ግን የእርዳታ መድኃኒት ወደ ክልሉ መግባት መጀመሩን ተናግረዋል። ሙልጌታ ጽበሀ በጉዳዩ ላይ ሰፋ ያለ ዘገባ አለው፤ እንደሚከተለው ይቀርባል። በትግራይ ክልል ብቸኛ የካንሰር ሕክምና ማዕከል የሚገኘው በመቐለ አይደር ሪፈራል ሆስፒታል ውስጥ ነው። በማዕከሉ የ14 ዓመት ዕድሜ ያለው ልጇ የአብስራ መሮም ለማሳከም ያገኘኋት ወይዘሮ አለም ሐሸ የተባለች በደም ካንሰር ልጄ እየተሰቃየ ነው ብላ በሆስፒታሉ መድኃኒት ማጣቷ ገልጻለች። በኮንትሮባንድ የገባ መድኃኒት ገዝታ ለማሳከምም ገንዘብ የለኝም ትላለች። ከውጭ ሶስት ሺ አምስት መቶ ነው የሚባለው እሱ ከየት እንደማመጣ ራሱ ጨንቆኛል። ህፃን ልጅ ሊድን እየቻለ ያው አደጋ ላይ ነው። መድኃኒት ስላልገባ በመድኃኒት እጦት ህይወቱ ሊያጣ ነው ማለት ነው። በጣም ከባድ ነው የካንሰር መድኃኒት ብቻ ሳይሆን ሌሎች ለህክምናው የሚያስፈልጉ መሳሪያዎችም በሆስፒታሉ የለም በዚህም ተቸግረናል ነው ያለችው ወይዘሮ አለም መድኃኒት እጦት እንደዚህ ሰው ሲሰቃይ በጣም ምን ሊሰማ እንደሚችል ይታወቃል በቃ ማለት ብር ተገኝቶ ራሱ ትንሽ ቢገኝ መድኃኒቱ ራሱ ከውጭ ም እኮ ብዙ አይገኝም በቃ የለም መፍትሄ ቢደረግበት ጥሩ ነው መድኃኒት እርዳታ የንትን ቢገባልን ልጆቹ ቢድኑ ሰው በመድኃኒቶች ባይሰቃይ ቢራሩልን ጥሩ ነው። ከትግራይ ማዕከላዊ ዞን አሕፈሮም ወረዳ ለካንሰር ህክምና ክትትል ወደ ሆስፒታሉ እንደመጡ የተናገሩት አቶ መዝገበ ፍስሐ የተባሉ በበኩላቸው ባለፈው ዓመት በሆስፒታሉ የመጠቀሚያ ጊዜው ያለፈበት መድኃኒት ይወስዱ እንደነበርና እሱን በማለቁ ህክምናው አቋርጭው ቆይቻለሁ ብለዋል። መስከረም ላይ ትጠቅሚ እስከ ታህሳስ ተጠቅመ፣ ከዛ መድኃኒት ተቋረጠ። ከዛ በኋላ መድኃኒቱ ስለተቋረጠ ህመሙ ተስፋፋ ወደ ቤተሰቦቻቸው ለመመለስ ቢያስቡም አካባቢያችን በኤርትራ ኃይሎች እጅ ነው ያለው ብለዋል የሰላም ስምምነቱ ተከትለው መድኃኒት ይገባል ብለን ጠብቀን ነበር እስካሁን ግን መፍትሄ አላገኘንም ሲሉ አቶ መዝገበ ገልጸዋል ሰላም የተባለ በተግባር እንዲሆንልን እንፈልገው እኛ አንድ ወር ሆኗል ሰላም ከተባለ የገባ ነገር የለም መንግስት መድኃኒቱ እንዲለቅልን እንፈልገው ምክንያቱ በመድኃኒቱ ብዙ ሰው እየተሰቃየ ነው ስቃይ ነው ያለ ነው ራሴ በስቃይ በመድኃኒቱ ምክንያት ነው ስቃይ እየወረደብኝ አቶ መረሳ ገብረ አብዝጌ የተባሉ ሌላ ታካሚ በበኩላቸው የተወሰነ ከወሰድኩ በኋላ አቋርጫለሁ። በመድኃኒት እጥረት መድኃኒት በቃ ጠፍተዋል። ምንም መድኃኒት ሊገኝ አልቻለም። አቋርጭ። በመድኃኒት ማቋረጥ ምክንያት በሽታውን በጊዜው ልንታክም አልቻልኩም። ሊድን አልቻልኩም ማለት ነው። እንደምንም ብለው የሚያቀርቡልን መድኃኒት ጥሩ ነበር። ከጥቁር ገበያ ነው የምንገዛው። መድኃኒቱ በውድ ነው። ለዚህ ትልቅ ችግር ነው። የአይደር ሪፈራል ሆስፒታል የካንሰር ሕክምና ማዕከል ኃላፊ ዶክተር ክብሮም ሕሉፍ ማዕከሉ በአሁኑ ጊዜ ለታካሚዎች የባለሙያ እገዛ ብቻ ነው እየሰጠ ያለው ብለዋል። ከሁለት ዓመት በፊት ከሀምሳ በላይ የኬሞቴራፒ መድኃኒቶች ነበሩ። በዚህ ሰዓት የኬሞቴራፒ መድኃኒት የሚባል የለም ሙሉ በሙሉ ያለችን መድኃኒት አንድ ነች። እሷም ኤክስፓይረር ካደረገች ቆይታለች። ስለዚህ በዚህ ስናየው በጣም አስቸጋሪ ሁኔታ ነው ያለው። በኮንትሮባንድ የሚገቡ መድኃኒቶች ዋጋቸው ውድ ከመሆናቸው በተጨማሪ ደህንነታቸውም አስተማማኝ አይደለም ብለው ወደ ህክምና ማዕከሉ ከሁለት ዓመት በፊት ለክትትል ይመጡ የነበሩ ታካሚዎች ከግማሽ በላይ የት እንዳሉ አናውቅም ብለዋል። የሰላም ስምምነቱ ከተፈረመ ወዲህ ወደ ማዕከሉ መድኃኒት ይገባል የሚል ተስፋ ነበረን ያሉት ዶክተር ክብሮም እስካሁን ግን የገባ የለም ብለዋል። ብዙ ታካሚዎቻችን አጥተናል ያሉ የኮሚኒኬሽን ችግር ስላለ ስልክ የለም። ከዚህ በፊት ከአንድ ሺህ አንድ መቶ በላይ ታካሚዎች ነበሩ። ከግማሽ በላይ ታካሚዎቻችን እኛ ጋር የሉም። ለክትትል አይሞጥም። ታመው ሊሆኑ ይችላሉ። የሞቱት ሊኖሩ ይችላሉ። አቅም አጥተው ለመምጣት ሊሆኑ ይችላል። ላለፉት ሁለት አመታት የገባ አንድ መድኃኒት የለም አሁን ደግሞ የሰላም ስምምነቱ ከመጣ በኋላ መድኃኒት ይመጣል ብለን እንጠብቀን ነበር ግን እስካሁን አንድ የመጣች ታብሌት ሲሆን አንድ አምፑል የካንሰር መድኃኒት የለችም። እናመጣለን ብሎ ፕሮሚስ ያደረገልን ሰውም የለም። በሌላ በኩል በሆስፒታሉ የሚገኝ የኩላሊት እጥበት ማዕከል ታካሚዎች ቁጥር እየቀነሰ መምጣቱ በአይደር ሪፈራል ሆስፒታል የኩላሊት ስፔሻሊስት ሐኪም ዶክተር ኢፍሬም በርሀ ገልጸዋል። ከጦርነት በፊት መቶ አስር የሚሆኑ ታካሚዎች አገልግሎት ያገኙ ነበር ብለው በመድኃኒት እጥረትና ትራንስፖርት አለመኖር አገልግሎቱ ማግኘት የሚችሉ ሀያ ታካሚዎች ብቻ ሆነዋል በማለት ተናግረዋል። በኩላሊት ህመም የሚሞቱ ሰዎችም በክልሉ በእጥፍ መጨመሩም ገልጸዋል። በትግራይ ብቸኛ በሆነው በዚህ የኩላሊት እጥበት ማዕከል ተቋርጦ የነበረ የኩላሊት እጥበት ስራ ዓለም አቀፍ የቀይ መስቀል ማህበር አይሲአርሲ ያደረገው እርዳታ ዳግም መጀመሩ ተስፋ ሰጪ ነው ብለዋል። ዶክተር ኢፍሬም ሰሙን በዚህ ሳምንት በቀይ መስቀል እርዳታ የኩላሊት እጥበት መሳሪያዎች እንዲገቡ ተደርጓል። ይህ ለአራት መቶ ጊዜ ኩላሊት እጥበት ማሰራት የሚችል ነው። ይህ ስታየው ካለን ታካሚ ቁጥር እንዲሁም በትግራይ ብቸኛ የኩላሊት እጥበት ማዕከል በመሆናችን በቂ አይደለም። ሆኖም የጤና ባለሙያ በየቀኑ ከሚመዘግበው የሚሞት ታካሚ አንጻር ግን ተስፋ ሰጪ ነው መድኃኒት መግባት መጀመሩ ነው ያሉት የትግራይ ክልል ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም፣ በክልሉ በጦርነት ምክንያት ሰማንያ በመቶ የሚሆን የጤና ተቋማት መውደማቸው በክልሉ በተካሄደ ጥናት አግኝተናል ብለው በኤምኤስኤፍ ማለትም በድንበር የለሽ ሐኪሞች በመጀመሪያው የጦርነት ወራት በተካሄደው ጥናት ሰባ በመቶ የክልሉ ጤና ተቋማት መስራት የማይችሉበት ደረጃም መድረሳቸው አስታውቆ ነበር ብለዋል። የወደሙ የጤና ተቋማት ሆን ተብለው የወደሙ ናቸው ሲሉም ዶክተር አማኑኤል ገልጸዋል። መድኃኒት ከነበረበት ቦታ ወጥቶ ክኒኖች ተቀላቅለው መሬት ላይ ፈሰው እንዲረጋገጡ ማድረግ፣ የታካሚዎች ካርድ ሙሉ ለሙሉ እንዲቀዳደድ እና ወታደሮች ብን ምግብ ማብሰያ እስኪሆን ድረስ መጠቀም፣ ማሽኖቹ ተነቃቅለው መሄድ፣ ሶላር ፓነሉ፣ ፍሪጁ፣ ምናምኑ ሁሉ ተወሳስዶ፣ ህንፃው ግን ያለባቸው ቦታዎችም አሉ። ግን ሁሉም ነገር ተነቃቅሎ ተወስዷል። ጄኔሬተሩ ምናምኑ። በክልሉ የወደሙ የጤና ተቋማት ዳግም ለመገንባት ምን እየተሰራ መሆኑ ለዶክተር አማኑኤል ጠይቀናል። በዓለም ባንክ በኩል ለኢትዮጵያ የተሰጠ ገንዘብ እንዳለ መረጃው አለን። 300 ሚሊዮን ዶላር ከዛ ውስጥ ለአምስት ክልሎች በጦርነት ተጎዱ ተብሎ ትግራይ አምስተኛ ክልል ነው ሶ ከዛ ውስጥ አትሊስት እኛ የምናውቀው መሰረታዊ የሆኑ አገልግሎቶችን እንደገና መልሶ ማስጀመር በሚለው ርዕስ ስር ጤናን፣ ትምህርትንና የውሃ አገልግሎትን ያቀፈ ትግራይ እዛ ውስጥ ተካታ ዩኖፕስ የሚባል መጥተው አግኝተውን ነበረ። አምና ክረምት 25 ሚሊዮን ዶላር ለትግራይ እንደተመደበ ካሉት ወረዳዎች ውስጥ እንግዲህ 93 ወረዳዎች ናቸው ያሉት አምስት እንደተመረጡ፣ ከአምስቱ ወረዳዎች ምዕራብ ትግራይና መቀሌን ሳይጨምር ማለት ነው። እነዚህንም ወረዳዎች እንደሚፈልጉት ተንቀሳቅሰው ማየት አልቻሉም። ውይይቶች ጥሩ ውይይቶችን ጀምረን ነበር። ከዚህ ውጭ ሌላ የምናውቀው የመልሶ ግንባታ ፕሮጀክት የለም። በትግራይ ክልል የነበሩ 269 አምቡላንሶች የሚበዙት ተዘርፈዋል፣ እንዲሁም ተቃጥለዋል። በአሁኑ ጊዜ 81 አምቡላንሶች ብቻ ነው ያሉት። እነሱም ነዳጅ ባለመኖሩ አገልግሎት እየሰጡ አይደለም ቁመዋል ብለዋል በዚህም ታካሚዎችና እንዲሁም ለወሊድ አገልግሎት ወደ ህክምና ተቋማት የሚጓዙት በሰው ታግዘው ነው ብለዋል ዶክተር አማኑኤል የሰላም ስምምነቱ ከተፈረመ ወዲህ ወደ ክልሉ በተወሰነ መልኩ መድኃኒት መግባት ጀምረዋል ያሉት ዶክተር አማኑኤል ይህ ግን በክልሉ ካለው ፍላጎት አንጻር አነስተኛ ነው ሲሉ ተናግረዋል ህዳር ስድስት የመጀመሪያዎቹ ሁለት መኪኖች አይሲአርሲ በኩል ወደ መቀሌ ገብተዋል ከዛ በኋላ ደብሊውኤችኦ መኪኖች አስገብቷል ዩኒሴፍ ህጻናትና እናቶች ምግብ እጥረት ያለባቸውን ለማገዝ የሚረዳ እነሱም አስገብተዋል ዩኤንኤፍፒኤ ማምጥቷል እንዲሁም ኢትዮጵያ ጤና ሚኒስቴር የሚተዳደር ኤፕሳም ይባላል መድሀኒት አቅራቢ ድርጅት ነው ከደሴ ማዕከል ወደ ራያ አላማጣ ኮረም አካባቢ በጎንደር በኩል ወደ ሽሬ እያስገቡ እንደሆነ መረጃ ልከውልናል በቀጥታም ወደ መቀል የሚመጣ ግብአትም እንዳለች። በአጠቃላይ እንግዲህ ጅምሩ ጥሩ ነው። ዜሮ ከመሆን እንደዚህ አይነት ተስፋዎችን ማየት ደስተኞች ነን። ጥያቄው ግን ቁስን ለማጠብ ምናምን ለማጠብ የምንጠቀመው ውሃ በጨው በጥብጠን አልተው ነው፣ እሱም እየተካሄደ ነው። ከእናቶች ተቀብለን ነጠላ ቤተ ክርስቲያን ምናምን ተኪዶ ተሰብስቦ ኩታ ጋቢ እየታጠበ ነው የምንጠቀመው። ጓንት አሁንም እየታጠበ ጥቅም ላይ የሚውልበት ሆስፒታሎች አሉ። ጥያቄያችን ሁሉም መንግስታውያን ያልሆኑ ተቋማት አሁን ከሚሰሩት የበለጠ እንዲሰሩ እንዲሁም በኢትዮጵያ መድኃኒት አቅርቦት ኤጀንሲ በከፍተኛ ሁኔታ እንዲያግዝ እንፈልጋለን። የህፃናት ክትባት አለመግባቱም ነው ኃላፊው የገለጹት። የካንሰር መድኃኒት አለመግባት ታካሚዎች እየተጎዱ ይገኛሉ ያሉት ዶክተር አማኑኤል ሰብአዊ እርዳታ የሚሰጡ ተቋማትና ሌሎች አጋዥ አካልም እንዲያግዙ ጠይቀዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም ከዚሁ ዜና ወይም ከዚሁ ዘገባ ጋር በተያያዘ በጦርነት የተጎዳውን የትግራይን የጤና ስርዓት መልሶ ለመገንባት ዝግጅት መጀመሩን ጤና ሚኒስቴር አስታውቋል። በጤና ሚኒስቴር የእናቶችና ህጻናት የጤናና ስርዓት ምግብ ዳይሬክተር ዶክተር መሰረት ዘላለም በጦርነት የተጎዳውን የትግራይን የጤና ስርዓት መልሶ ለመገንባት ግብረ ኃይል መቋቋሙንም ለአሜሪካ ድምፅ ተናግረዋል። ለመልሶ ግንባታ የሚያስፈልግ በጀት መመደቡን፣ ህብረተሰቡን መልሶ ለማቋቋም እቅድ መያዙንም አስረድተዋል። ዶክተር መሰረት ይህንን የገለጹት ቀደም ሲል እንዳልኩት ይህ ዘገባ የተሰናዳው ባለፈው ሳምንት በመሆኑ ይህንን የገለጹልን ባለፈው ሳምንት እንደነበር ለመግለጽ እንወዳለን። ዜጋ ያነጋገራቸው ገብረ ሚካኤል ገብረ መድን ነው፣ እንደሚከተሉ ይቀርባል። የሰላም ስምምነቱ የጤና ዘርፉ በሙሉ አቅሙ እንዲሰራ እድል እንደሚሰጥ በጤና ሚኒስቴር የእናቶችና ህጻናት የጤናና የስርዓተ ምግብ ዳይሬክተር ዶክተር መሰረት ዘላለም ገልጿል። ሚኒስቴር መስሪያ ቤቱ በጦርነት የተጎዳውን የትግራይን የጤና ስርዓት መልሶ ለመገንባት መዘጋጀቱንም አመልክቷል። እንደ ጤና ሚኒስትር እንግዲህ በክብርት ሚኒስትራችን የሚመራ ግብረ ኃይል አለ። ሌሎች አጋር አካላትንም ጨምሮ የምናስተባብርበት በዚህ ረገድ የሚያስፈልገው ሀብት ተለይቷል። በተለይ ለትግራይ ክልል ምላሽ ለመስጠት ስለዚህ መንግስት በሚሰ አቅጣጫ ምላሽ ለመስጠት ለዛ የሚሆን እቅድ ተዘጋጅቷል። ስለዚህ በዕቅዱ መሰረት የሚያስፈልገው ሀብት ተለይቷል። ሌሎች አካላትንም አሰባስቦ እና ስምሪት እየሰጡ ህብረተሰባችን እንግዲህ መልሰን ለማቋቋም የበኩላችንን አስተዋጽኦ እናደርጋለን ማለት ነው። በጦርነቱ ምክንያት 80 በመቶ የሚሆኑት የትግራይ የጤና ተቋማት መውደማቸውንና ከዚህ ውስጥ ሰባ በመቶ የሚሆኑት አገልግሎት መስጠት ከማይችሉበት ደረጃ ላይ መድረሳቸውን በጥናት እንደተረጋገጠ የክልሉ ጤና ቢሮ አስታውቋል። ዶክተር መሰረት ዘላለም ደግሞ የክልሉን የጤና ሥርዓት በተሻለ ደረጃ ለመገንባት የሚያስችል በጀት መመደቡን ተናግረዋል። ለዚህ የተመደበው በጀት ምን ያህል እንደሆነ ባይገልጹም አሁን የተቀመጠው ግምት መሬት ላይ ካለው ሁኔታ አንጻር ሲታይ ሊጨምር አልያም ሊቀንስ እንደሚችል አመልክቷል። ብዙ አይነት እንግዲህ ሀብት ያስፈልጋል። ግን ቢያንስ ባለው ሁኔታ በሀገራችን ባለው ነባራዊ ሁኔታ ያለውን ደግሞ ችግር መሬት ላይ ሄዶ በመገንዘብ እና በማየት አንዳንድ ነገሮቹ አጀስት ይደረጋሉ ብዬ አስባለሁ። ለምሳሌ አሁን የትግራይ ክልል መንግስት፣ በሚሰጠው አቅጣጫ የሰላም ስምምነቱ ጉዳይ የአፈጻጸም ሂደት እየተከናወነ ስለሆነ ያን እያየን ሄደን ሲታይ በእርግጥም ይሄ ታች ያለው ሪያሊቲና አሁን ያለው የተገመተው የሚለውን ደግሞ በደንብ አይቶ ያው ለህዝባችን ይፋ እናደርጋለን ብዬ አስባለሁ። ያው እንግዲህ የተለየ ሲባል ቢያንስ በእንግዲህ የድንገተኛ ምላሽ የራሱ የሆነ ሂደት አለ። ሁሉንም ነገር ዛሬ ሆኑ ምላሽ መስጠት አይቻልም። በጣም በፍጥነት በአጭር ጊዜ ውስጥ ምላሽ የምንሰጥባቸው ነገሮች ቀድሞ ፕራዮሪታይዝ ይደረጋሉ፣ ይለያሉ። በመካከለኛ ደግሞ የምንለይ እንደዚሁ ምላሽ የምንሰጥባቸው ከዛ ደግሞ ሙሉ በሙሉ ሪከቨር እንዲያደርግ እንደ ድሮ ከተቻለ እንደ ድሮ ሳይሆን ከድሮ በተሻለ መንገድ የጤና ተቋማቶቹን አደራጅቶ እዛ ያለው ባለሙያ በደንብ በስነልቦናም በእውቀትም በክህሎትም እንደገና እንዲገነባ አድርጎ ለማህበረሰባችን ጥሩ የሆነ የጤና አገልግሎት ለመስጠት የሚያስችል የጤና ስርዓት መዘርጋት ይጠይቃልና። ይህ እንግዲህ በሂደት ያ የነበረውን የተገመተው ብር ብቻ ሳይሆን ከዛም የበለጠ ሊሆን ይችላል፣ ሁኔታዎቹን ሲታዩ ከዛ ያነሰ ሊሆን ይችላል። ግን ዙሮ ዙሮ ትልቁ ነገር አንድ ትልቅ አጀንዳ ተደርጎ መያዙ፣ ሁለተኛ ቢያንስ በፍጥነት ምላሽ ለመስጠት የሚያስፈልጉ ነገሮች መለየታቸው፣ ሶስተኛ ሌሎች አጋር አካላትን ደግሞ በተበጣጠሰ መንገድ ሄዶ ምላሽ መስጠት ሳይሆን እንደ መንግስት መመሪያ መስጠት በመንግስት ፖሊሲና ስትራቴጂ ሁሉም መመራት ስላለበት ያን ደግሞ የማስተባበር ስራ ላይ በደንብ እሱን ሮሉ መጫወት ሌላው ትልቅ ነገር ነው። ከትግራይ በተጨማሪ ግጭቶች በነበሩባቸው ሌሎች ክልሎችም የተጎዱ የጤና ተቋማትን መልሶ ለመገንባት የጤና ሚኒስቴር ድጋፍ እንደሚያደርግ ዶክተር መሰረት ዘላለም ገልጸዋል። የተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የሰማችሁት። የሰኞ ምሽት የጤና መሰናዷችንን ነበር። አሁን ደግሞ ወደ ቀጣዩ ዝግጅታችንን እናልፋለን። አፍሪካ ነክ ርዕሶች በዛሬው የአፍሪካ ነክ ርዕሶች ዝግጅታችን ወደ ደቡብ ሱዳን ነው የምንወስዳችሁ። በደቡብ ሱዳን ምስራቃዊ ጆንግሌ ክፍለ ሀገር በሁለት ጎሳዎች መካከል ለብዙ ቀናት በተካሄደ ግጭት የተነሳ ቁጥራቸው ወደ ሶስት መቶ ሺህ የሚደርስ ነዋሪዎች ከቀያቸው መፈናቀላቸውን የተባበሩት መንግስታት ድርጅት ባለስልጣናት ተናገሩ። ሺላ ፖኒ ከደቡብ ሱዳን ዋና ከተማ ከጁባ ያጠናቀረችው ዘገባ ነው። ቆንጅታዬ ለዛሬው አፍሪካ ነክ ርዕሶች ይዘዋለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለስልጣናት እንዳሉት በደቡብ ሱዳን ፒቦር አስተዳደር ውስጥ ሰሞኑም በሁለት ብሔረሰቦች አባላት መካከል በተካሄደው ግጭት ሶስት መቶ ሺህ ነዋሪዎች ቀያቸውን ጥለው ተሰደዋል። በሙሬሌና ኑዌር ጎሳ አባላት መካከል በተካሄደው ውጊያ ስልሳ ሰዎች መገደላቸውን ባለስልጣናቱ አስታውቀዋል። ግጭቱ የተቀሰቀሰው በሁለቱ ማህበረሰቦች ወጣቶች መካከል በተደጋጋሚ ሲከሰት በቆየው አምባጓሮ የተነሳ መሆኑን ነው ዘገባዎች ያመለከቱት። በሁከቱ የቀንድ ከብት ዝርፊያና የንብረት ውድመት የደረሰ ሲሆን ብዙ ሺህ ሰዎች ተፈናቅለዋል። አምስት ሺህ የሚሆኑ ሴቶችና ህፃናት ያሉባቸው ነዋሪዎች ከጉሙሩክና ከሉክዋንጎሌ አካባቢዎች ሸሽተው ፒቦር ከተማ መግባታቸውን የመንግስታቱ ድርጅት አስታውቋል። በደቡብ ሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ሴራ ባይሴሎሞ ኒያንቴ በግጭቱ ሳቢያ የሰው ህይወት ጠፍቷል፣ የነዋሪዎች መተዳደሪያም ወድሟል ብለዋል። ሲቪሉ ህዝብ በጣም ተሰቃይቷል። በተለይ ይህ የተራዘመ ቀውስ ያስከተለውን መከራ የተሸከሙት በይበልጥ ለጉዳት ተጋላጭ የሆኑት ሴቶች ህጻናት፣ አረጋውያን፣ እና የአካል ጉዳተኞች ናቸው። ከተፈናቃዮቹ አንዱ የሆኑት መምህሩ ፒተር ኒያንግ ጉሙሩክ ከተማ የሚገኘውን መኖሪያቸውን አጥቂዎች ወረው ቤታቸውን በሳት ሲያጋዩት አምስት ልጆቻቸውንና ባለቤታቸውን ይዘው እንደ ሸሹ ተናግረዋል። መኖሪያ ቤታችንን በሳት አጋይተዋል። ጉምሩክ ከተማን እንዳለች ውድመዋታል። ሁላችንም ተበታትነን በየቦታው ሮጥን። የቅርብ ዘመዶቼ ወንዝ ተሻግረው ሸሽተዋል። አጎቶቼና አያቴ የት እንዳሉ አላውቅም። የፒቦር አስተዳደር ቃል አቀባይ ጃንኬካ ተፈናቃዮቹ አስቸኳይ ሰብአዊ እርዳታ የሚያስፈልጋቸው መሆኑን ገልጸው ተላላፊ በሽታ ይቀሰቀሳል የሚል ስጋት መኖሩንም አክለው አመልክተዋል። ከጉምሩክና ከሊክዋንጋ ላይ የተፈናቀሉ ብዙ መቶ ሺህ ሰዎች አሉ። ፒቦር አንደኛ ደረጃ ትምህርት ቤቶች ውስጥ ተጠልለዋል። ንጹህ የለም፣ ምግብ የለም። ስለዚህ ዓለም አቀፍ ድርጅቶች ተፈናቃዮቹን በመመገብ እንዲረዱ እየጠየቅን ነው። ቦል ዴንግ ቦል የጆንጊሌ ሲቪል ማህበረሰብ ስብስብ ሊቀመንበር ሲሆኑ ብጥብጡ በአስቸኳይ መቆም እንዳለበት አሳስበዋል። የሁከቱ መቀጠል በደቡብ ሱዳን ሰላም እንዲሰፍን የተያዘውን ጥረት አብዝቶ የሚጎዳው መሆኑን ነው ያሳሰቡት። በቅርብ ጊዜ የተደረጉትን የሰላም ጥረቶች ከማፈራረስ በስተቀር ምንም ጥቅም የለውም። የተባበሩት መንግሥታት ድርጅት እንዳስታወቀው እንደ አውሮፓውያን አቆጣጠር በሚቀጥለው 2023 ዓመተ ምህረት በደቡብ ሱዳን 9.4 ሚሊዮን ሕዝብ ሰብአዊ እርዳታ ጠባቂ ይሆናል ተብሎ ተገምቷል። 2.8 ሚሊዮን ሰዎች የመደፈርና የተለያዩ አካላዊ ጥቃቶች ሰለባ ይሆናሉ የሚል ስጋት መኖሩን የገለጸው የመንግስታቱ ድርጅት ጥበቃ እንደሚያስፈልጋቸው አሳስበዋል። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ። የተከበራቸው አድማጮች አሁን ወደ መጨረሻው የሰኞ ምሽት ዝግጅታችን ነው የምናልፈው። ወደ ስፖርት ነው የምንሄደው። የምሽቱ የስፖርት ዝግጅት ስለ መላው ዓለም በፔሌ ሞት ሀዘኑን መግለጹን መቀጠሉን፣ እንዲሁም የቀብር ስነ ስርዓቱ ማክሰኞ ስለመፈጸሙና ሌሎች በዛ ያሉ የስፖርት ዘገባዎችን ይዞ ኬኔዲ አባተ ለደቂቃዎች አብሮች ይቆያል። አርባኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር በሱሉልታ ከተማ ተካሄደ። አመታዊው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ትናንት እሁድ ታህሳስ 23 2015 ዓ.ም ከጠዋቱ ሁለት ሰዓት ጀምሮ በሱሉልታ ከተማ በድብልቅ ሪሌ ተጀምሮ በ10 ኪሎ ሜትር የአዋቂዎች ውድድር ነው የተጠናቀቀው። በ10 ኪሎ ሜትር አዋቂ ሴቶች ለተሰንበት ግደይ በአንደኝነት ስታሸንፍ፣ ጌጤ አለማየሁ ሁለተኛ፣ መቅደስ አበበ ሶስተኛ ሆነው አጠናቀዋል። በአዋቂ ወንዶች ምድብ ደግሞ በሪሁ አረጋዊ አንደኛ ታደ ደረገሰ ወርቁ ሁለተኛ፣ ጌታ ነሞላ ደግሞ ሶስተኛ በመሆን ውድድራቸውን ጨርሰዋል። በስምንትና በስድስት ኪሎ ሜትር ወጣት ወንዶችና ሴቶች እንዲሁም በድብልቅ ሪሌ ምድቦችም ውድድሮች ተካሂደው አሸናፊዎቹ ሽልማታቸውን ተረክበዋል። ከ50 ዓመት በላይ በሆኑ አንጋፋ አትሌቶች መካከል በተደረገው ውድድር አብደላ ሱሌይማን፣ አያሌው እንዳለና ጋፊ አባይ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። ከ50 ዓመት በታች አንጋፋ አትሌቶች ባደረጉት ውድድር ደግሞ አሰፋ ጥላሁን፣ ተስፋዬ ያያና እሱ ባለ ባለው አስናቀ በቅደም ተከተል ከ ከአንድ እስከ ሶስት ያለውን ደረጃ ይዘው ማሸነፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። መላው ዓለም በፔሌ ሞት ሐዘኑን መግለጹን ቀጥሏል። ህልፈቱ ከተነገረበት ከሐሙስ ዕለት ጀምሮ እግር ኳስን የለወጠውና ስፖርቱን ያሻገረው የንጉሱ ሞት የመላውን ዓለም የስፖርት አድናቂ ያሳዘነ አጋጣሚ ሆኗል። ሀገሩ ብራዚል በትናንትናው ዕለት ስልጣናቸው ባበቃው በፕሬዝደንት ጃይር ቦልሶናሮ ከአርብ ዕለት ጀምሮ በታወጀ የሶስት ቀናት ብሔራዊ የሐዘን ቀን ለጀግናዋ ሐዘኗን ገልጻለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የቀድሞው ፕሬዝደንት ባራክ ኦባማን ጨምሮ ፕሬዚደንቶች፣ ጠቅላይ ሚኒስትሮች፣ የቀድሞና የአሁን እግር ኳስ ተጫዋቾች፣ ክለቦች፣ የስፖርት ድርጅቶችና የእግር ኳስ ንጉሥ ተብሎ ከሚጠራው ተጫዋች ጋር ግንኙነት ያላቸው ሌሎችም በርካታ ሰዎች ሀዘናቸውን መግለጻቸውን ቀጥለዋል። በስዊዘርላንድ ዙሪክ የሚገኘው የዓለም እግር ኳስ አስተዳዳሪው አካል የፊፋ ዋና መስሪያ ቤት የሁሉንም አባል ሀገራት ባንዲራዎች አርብ እለት ለፔሌ ክብር በሚል በግማሽ ዝቅ ብለው እንዲውለበለቡ ለበለቡ አድርጓል። ድርጅቱ በትዊተር ገጹ ላይ ባስተላለፈው መልእክት ዘላለማዊውን ንጉስ ፔሌን ለመዘከር በዙሪክ በሚገኘው የፊፋ ቤት ባንዲራዎች ዛሬ በግማሽ ዝቅ ብለው እየተውለበለቡ ነው ብሏል። የእንግሊዝ፣ የስፔን የጣሊያንና የፈረንሳይ ሊጎችን ጨምሮ ሌሎችም የአውሮፓ ታላላቅ ሊጎችም ባለፉት ቀናት የተከናወኑ ጨዋታዎች ከመጀመራቸው በፊት ፔሌን አስበዋል። ከአርብ ጀምሮ በእንግሊዝ ፕሪምየር ሊግ ከጨዋታዎች በፊት የአንድ ደቂቃ ጭብጨባ የተካሄደ ሲሆን በጨዋታዎች ሰዓት ላይም ተጫዋቾችና ዳኞች በክንዳቸው ላይ ጥቁር አርማ አድርገዋል። በፈረንሳይ ሊግ አንድም እንዲሁ ከጨዋታዎች በፊት አንድ ደቂቃ በማጨብጨብ ለፔሌ ያላቸውን ክብር ሲገልጹ፣ የስፔንና የጣሊያን ሊጎች ደግሞ በአንድ ደቂቃ ዝምታ ነው ሀዘናቸውን የገለጹት። ፔሌ ለሞት የበቃው ከአንጀት ካንሰሩ መስፋፋት ጋር ተያይዞ በርካታ የአካል ክፍሎቹ ስራ በማቆማቸው ምክንያት መሆኑን ሲታከምበት የነበረው ሆስፒታል መግለጹ ይታወሳል። ዛሬ የፔሌ አስከሬን ሽኝት በመካሄድ ላይ ሲሆን የቀብር ስነ ስርዓቱ ደግሞ ነገ ማክሰኞ ዕለት አብዛኛውን የእግር ኳስ ሕይወቱን ባሳለፈባት በደቡብ ምስራቃዊቷ የብራዚል ከተማ ሳንቶስ እንደሚከናወን የቀድሞ ክለቡ አስታውቋል። ብቸኛው ሶስት የዓለም ዋንጫ አሸናፊ ፔሌ በፊፋ የሀያኛው ክፍለ ዘመን ታላቅ ተጫዋች ተብሎ መሰየሙ የሚታወቅ ነው። ከአርብ ጀምሮ በተካሄዱ የእንግሊዝ ፕሪምየር ሊግ ጨዋታዎች አርሰናል መሪነቱን ሲያጠናክር፣ ተከታዩ ማንቸስተር ሲቲ ነጥብ ጥሏል። ከሜዳው ውጭ ከብራይተን ጋር የውድድር አመቱን አስራ ስድስተኛ የሊግ ጨዋታ ያደረገው አርሰናል አራት ለሁለት በማሸነፍ ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ ሰባት ከፍ አድርጓል። የአምናው ሻምፒዮን ማንቸስተር ሲቲ ከኤቨርተን ጋር አቻ መለያየቱ ለልዩነቱ መስፋት ምክንያት ሆኗል። ማንቸስተር ዩናይትድ ደግሞ ወልቨር ሃምፕተንን አንድ ለዜሮ በሆነ ጠባብ ውጤት በማሸነፍ ደረጃውን አሻሽሎ ወደ አራተኛ ከፍ ሲል ሊቨርፑልም ሌስተርን ሁለት ለአንድ አሸንፏል። ከመዋዠቅ አቋሙ ያልወጣው ቶተናም በሜዳው በአስቶንቪላ ሁለት ለዜሮ በመሸነፍ አንድ ደረጃ ዝቅ ብሎ አምስተኛ ላይ ተቀምጧል። ቼልሲም ከኖቲንጋም ፎረስት ጋር አንድ እኩል ተለያይቶ ነጥብ ጥሏል። በሌሎች ጨዋታዎች ብሬንትፎርድ ዌስትሃምን፣ ክሪስታል ፓላስ ቦርንማውዝን፣ ፉልሃም ደግሞ ሳውዛምፕተንን ሲረቱ ኒውካስልና ሊድስ ዩናይትድ አቻ ተለያይተዋል። በስፔን ላሊጋ ደግሞ ሪያል ማድሪድ በመጨረሻዎቹ ደቂቃዎች የባን የባሎንዶር አሸናፊው ካሪም ቤንዜማ ባስቆጠራቸው ሁለት ግቦች ቫላዶሊድን ሲረታ የሊጉ መሪ ባርሴሎና ከኤስፓኞል ጋር አንድ እኩል በመለያየት ነጥብ ጥሏል። የፈረንሳይ ሊግ አንድን እየመራ የሚገኘው ፒኤስጂ ደግሞ በተከታዩ ሌንዝ ሶስት ለአንድ በመሸነፍ ከመጋቢት ወር ጀምሮ የመጀመሪያ ሽንፈቱን አስተናግዷል። በመጨረሻም ክርስቲያኖ ሮናልዶ በእግር ኳስ ታሪክ ከፍተኛ በተባለ ደሞዝ የሳውዲ አረቢያውን አልናስር ክለብ ተቀላቅሏል። የፖርቹጋሉ አምበል ማንቸስተር ዩናይትድን በመተቸት ባደረገው አወዛጋቢ ቃለ ምልልስ ምክንያት ከክለቡ ጋር ከተለያየ በኋላ ከ ከሁለት ወራት በላይ ክለብ አልባ ሆኖ ነበር የቆየው። ባለፈው አርብ ታዲያ ሮናልዶ በዓመት ከ177 ሚሊዮን ፓውንድ በላይ በሆነ ክፍያ ከሳውዲ አረቢያው አልናስር ጋር እስከ አውሮፓውያኑ 2025 ድረስ የሚያቆየውን ውል ፈርሟል። ሮናልዶ ከሳውዲው ክለብ የሚያገኘው ክፍያ በታሪክ ትልቁ የእግር ኳስ ደሞዝ ነው። የ37 ዓመቱ የአምስት ባለንዶር አሸናፊ ሮናልዶ በተለየ ሀገር አዲስ የእግር ኳስ ሊግ ለመለማመድ ጓጉቻለው ሲል ከፊርማው በኋላ ተናግሯል። ሮናልዶ አክሎም በአውሮፓ እግር ኳስ ለማሸነፍ ያሰብኩትን ሁሉ በማሸነፍ እድለኛ ነኝ። አሁን ደግሞ በኢሲያ ልምዴን ለማካፈል ትክክለኛው ጊዜ እንደሆነ ይሰማኛል ብሏል። የዘጠኝ ጊዜ የሳውዲ ሊግ ሻምፒዮናው አልናስር ፊርማውን ተከትሎ ታሪክ እየተሰ እየሰራ ነው ሲል ገልጿል። የሮናልዶ ክለቡን መቀላቀል ሊጋችንን፣ ሀገራችንንና መጪውን ትውልድ ያነሳሳል ሲልም ክለቡ አክሏል። ሮናልዶ ባለፈው የዝውውር መስኮት አልሂላል ከተባለ ሌላ የሳውዲ ክለብ በ35 ሚሊዮን ፓውንድ ዓመታዊ ክፍያ የዝውውር ጥያቄ ቀርቦለት የነበረ ቢሆንም በማንቸስተር ዩናይትድ ደስተኛ መሆኑን ገልጾ ጥያቄውን ውድቅ አድርጓል። በዩናይትድ ቤት በሳምንት 500 ሺህ ፓውንድ ደሞዝ ይከፈለው የነበረው ሮናልዶ ክለቡን ከተቸበት ቃለ ምልልስ ጋር ጋር ተያይዞ ከሰባት ወራት በላይ የቀረውን ኮንትራቱን በማፍረስ በስምምነት መለያየቱ አይዘነጋም። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ እዚህ ዋሽንግተን ዲሲም እንዲሁም በሁሉም ስፍራ ያሉ መላ ባልደረቦቻችንንና ዘጋቢዎቻችንን እናመሰግናለን። ለምሽቱ የያዝናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸዎት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በፕሮግራማችን ላይ አስተያየትና ጥቆማ ካላችሁ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ ገብታችሁ በውስጥ መስመር መረጃን፣ ጥቆማን፣ አስተያየት ብትልኩልን ለአየር እናበቀዋለን። አሁን በነገው ምሽት እንድንገናኝ መልካም ምኞቴን እየገለጽኩ ሰላም፣ ደህና ደሩ።